ቮይስ ኦፍ አሜሪካ ሳውዲ አረቢያ የያዘችውን በሀገሯ የሚገኙ ኢትዮጵያውያን ፍልሰተኛ ሰራተኞች የመመለስ እርምጃ የኮሮና ቫይረስ ወረርሽኝ መዛመትን አደጋ የደቀነ መሆኑን ያሳሰበው የተባበሩት መንግስታት ድርጅት ሪያድ ያን እርምጃዋን ለጊዜው እንድትገታ አሳሰበ። ሳውዲ አረቢያ የኮሮና ቫይረስ ዓለም አቀፍ ወረርሽኝ ከተከሰተበት ጊዜ ወዲህ ሁለት ሺ ስምንት መቶ ሰባ ኢትዮጵያውያን ፍልሰተኞችን ወደ አዲስ አበባ መመለሷን የተባበሩት መንግስታቱ የፍልሰተኞች ድርጅት አስታውቋል። የኢትዮጵያ ባለስልጣናትም ከሳውዲ ብዛት ያላቸው ፍልሰተኞች መላካቸውን አረጋግጠዋል። ሮይተርስ ያየውን የመንግስታቱን ድርጅት የውስጥ ኮሚኒኬሽን ልውውጥ ጠቅሶ ባወጣው ዘገባ ሳውዲ በአጠቃላይ ቁጥራቸው ወደ ሁለት መቶ ሺህ የሚደርሱ ኢትዮጵያውያንን ልታስወጣ እቅድ እንዳላት ገልጿል። ሌሎች የሰላጤው የአረብ ሀገሮች እንዲሁም ኬንያና ሌሎችም አጎራባች ሀገሮች ኢትዮጵያውያን ፍልሰተኞችን ወደ ሀገራቸው ይመልሳሉ ተብሎ እንደሚጠበቅ ዘገባው አክሏል። በተባበሩት መንግስታት ድርጅት የኢትዮጵያ ሰብዓዊ ጉዳዮች አስተባባሪ ካትሪን ሶዚ ለሮይተርስ በሰጡት ቃል ፍልሰተኞችን እቅድ ባልያዘ መንገድ በግዙፍ ቁጥር ማንቀሳቀስ የወረርሽኙ መዛመት የሚያባብስ በመሆኑ በጊዜያዊነት እርምጃው እንዲቋረጥ ጠይቀናል ብለዋል። የሳውዲ አረቢያ ባለስልጣናት ለዚህ የሮይተርስ ሪፖርት ምላሽ አልሰጡም። በኢትዮጵያውያኑ ከሳውዲ መመለስ ጉዳይ ዘጋቢያችን እስክንድር ፍሬው ማምሻውን በሳውዲ አረቢያ የኢትዮጵያ አምባሳደርን አነጋግሮ አጭር ዘገባ ልኮልናል። በሳውዲ አረቢያ የኢትዮጵያ አምባሳደር አብዱልአዚዝ አህመድ ለአሜሪካ ድምፅ እንደገለጹት በተለይ ከቅርብ ጊዜ ወዲህ ሕጋዊ ባልሆነ መንገድ ወደ አገሪቱ የሚገቡት ዜጎች ቁጥር ጨምሯል። ሶማሊያን አቋርጠው በጅቡቲ በኩል አድርገው ቀይ ባህርን ተሻግረውና በብዙ ስቃይ ውስጥ አልፈው በየመን በኩል ሳውዲ አረቢያ የሚገቡ ኢትዮጵያውያን ቁጥር መጨመሩን ነው የሚያብራሩት። እስከ ሁለት መቶ ሲበዛ ሶስት መቶ ይሆን ነበር። በቀን ማለት ነው አምባሳደር፣ በቀን በቀን በጣም የሚገርም አሁን በቀን ስንት ሆነ? በቀን ወደ አንድ ሺህ ሁለት መቶ ገደማ ገባ። በዚህ ቀውጢ ጊዜ እነሱ እንደሚነግሩን የእኛ ሰዎችም የእኛ የኮንስላ ሰዎችም እዛ የሚያዩት እንደነገሩን ከሆነ ስለዚህ በጣም የሚያሳስብ ነው። ድንበራችን አገራችን ድንበር ተዘግቶ ያንን ጥሰው ነው በዜጎቻችን እየተጫወቱ ያሉት በጣም ጥቂት በሰው ደም የሚነግዱ ደላሎች፣ ትራፊከሮች የሳውዲ አረቢያ መንግሥት ወደ ኢትዮጵያ እየመለሰ ያለውም ሕጋዊ ባልሆነ መንገድ በቅርቡ የገቡትን እነዚህን ኢትዮጵያውያን መሆኑን አምባሳደሩ ይናገራሉ። እስካሁን ግን ድንበር ጥሶ የሚገቡትን ብቻ ወደ ኢትዮጵያ እየመለሱ የነበረውና አንድ ነገር እንዲያረጋግጡ ብቻ ነው አምባሳደር፣ በቅርቡ ከየመን ከገቡት በስተቀር ሕጋዊ ባልሆነ መንገድ ከገቡት በስተቀር ሳውዲ ነዋሪ ከሆኑት ኢትዮጵያውያን መካከል ወደ ኢትዮጵያ እንዲመለስ የተገደደ የለም። እሱ የለም። እስካሁን ድረስ ምክንያቱም በእኛ በኩል የሚሆነ ዝም ብሎ አይሮፕላኑ አይሄድም። ሊስት እኛን አምጡ ምንብላቸው፣ ዝርዝር ሊስት እኛ እንዲያውም እችን እድል ተጠቅመን እስር ቤት ያሉትን ምህረት አድርጉላቸው። የተፈረደባቸው እስር ቤት ያሉ አሉ፣ በሞት የተፈረደባቸውም አሉ። እነሱንም ሊስት ጨምረን በጥቃቅን ነገር የታሰሩትን ወደ ሀገራቸውን እንድንመልስ ሳምንት አንድ ላይ አድጉልን እያሉ ነው ያለ ነው። ሳውዲ አረቢያ ባለፉት ሁለት ሳምንታት ወደ ሁለት ሺህ የሚሆኑ ኢትዮጵያውያንን ወደ ሀገራቸው እንዲመለሱ ማድረጓንም አምባሳደሩ አረጋግጠዋል። ይህም ሆኖ ሳውዲ ኢትዮጵያውያኑን የመመለሱን ስራ ለጊዜው ማቆሟን አምባሳደሩ ለአሜሪካ ድምፅ አስረድተዋል። ኢትዮጵያ ዜጎቿን የመቀበል ዝግጅት እስክታጠናቅቅ ድረስ በሳውዲ አረቢያ የኢትዮጵያ አምባሳደር ከሆኑት አብዱልአዚዝ አህመድ ጋር ካደረግኩት ቃለምልልስ ሰፋ ያለውን ክፍል በነገውለት እመለስበታለሁ። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ we